በተለያዩ ዩኒቨርስቲዎች ተቃውሞ መቀስቀሱን ተከትሎ በኢትዮጵያ የማህበራዊ መገናኛ ዘዴዎች መዘጋታቸውን በርካታ የመገናኛ አውታሮች ዘግቧል። የተወሰኑ የማህበራዊ መገናኛ አውታር ተጠቃሚዎች በቀጥታ ሳይሆን በዙራዙር አገልግሎቱን አሁንም እየተጠቀሙ እንደሆነ ተናግሯል። አብዛኞቹ ግን ከአገልግሎቱ ውጭ መሆናቸውም ታውቋል። የዩኒቨርሲቲዎቹ ተቃውሞና የማህበራዊ መገናኛ ዘዴዎቹ እገዳ የዛሬው ዋነኛ ርዕሰ ጉዳያችን ናቸው። የዚምባብዌ አዲሱ አስተዳደር የኢትዮጵያ የቀድሞ ፕሬዚዳንት ኮሎኔል መንግስቱ ኃይለ ማርያምን አሳልፎ እንደማይሰጥ መግለጡም ተዘግቧል። አብራችን ቆዩም። የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም ከዚምባብዌ ተላልፈው ለኢትዮጵያ እንደማይሰጡ የመገለጡ ዜና የማኅበራዊ መገናኛ ዘዴዎች የመነጋገሪያ ርዕስ ነበር። የቀድሞ የዚምባብዌ ፕሬዝዳንት ሮበርት ሙጋቤ በዘመነ ስልጣናቸው ኮሎኔል መንግስቱ ተላልፎ እንዳይሰጡ አድርጓል። በኬንያ ዋነኛ ተነባቢው ዴይሊ ኔሽን ጋዜጣ በድረገጹ ባወጣው ጽሁፍ የዚምባብዌ አዲሱ አስተዳደርም ኮሎኔል መንግስቱ ኃይለማርያምን ወደ ኢትዮጵያ አሳልፎ እንደማይሰጥ መግለጡን ዘግቧል። ምንም እንኳን የዚምባብዌ መንግስት ተቃዋሚዎች ኮሎኔል መንግስቱ ተላልፎ እንዲሰጡ የሚፈልጉ ቢሆንም የዚምባብዌ መንግስት በሮበርት ሙጋቤ ተያዘውን አቋም በፕሬዝዳንት ኤመርሰን ምናንጋ አቋም የሚጠበቅ መሆኑን አስታውቋል። የፕሬዝዳንት ኤመርሰን ምናንጋጓ ቃል አቀባይ ጆርጅ ቻራምባ መንግስቱ ተላልፎ እንደማይሰጡ የተናገሩት ከዚምባብዌ ዕለታዊ ጋዜጦች አንዱ በሆነው ዴሊ ኒውስ ነው። ቻራምባ ለጋዜጣው በሰጡት መግለጫ ሲመስለኝ፣ ያ ዋና ጉዳያችን አይደለም ብሏል። የኢትዮጵያ መንግስት ጥያቄ አላቀረበም ያሉት ቃል አቀባዩ የዚምባብዌ ተቃዋሚዎችን እናስነሱ ምን በማያገባቸው ጥልቅ አደረጋቸው ሲሉ ተችቷል። ኮሎኔል መንግስቱ ዚምባብዌ ስለቀረሩበት ሁኔታም ለተቃዋሚዎች ሲያብራሩ እንዴት እንደመጡ እንኳን አያውቁም። የእሳቸው ጉዳይ በዓለም አቀፍ ፕሮቶኮል የተስተናገደ ነው ብሏል። የኮሎኔል መንግስቱ ተላልፎ መሰጠት ጉዳይ የዚምባብዌ የአዲሱ መንግስት አጀንዳ አለመሆኑንም ተናግሯል። ይህ ዜና በተለያዩ የማህበራዊ መገናኛ ዘዴዎች ሲዘዋወር የተለያዩ አስተያየቶችም ተሰንዝሮበታል። ሳሙኤል መታ በፌስቡክ ገጹ ባቀረበው ጽሁፍ ዚምባብዌ መንግስቱ ኃይለማርያምን አሳልፍ ያልሰጥም አለች የሚል ጽሁፍ አያይዞ ጥሩ ብሏል። እስኪ አሁን ጀግናውን ሰው ከተቀመጠበት ስለ ጀግና መንግስቱ ተውና ስለ ወያኔ ግፍ ንገሩን፣ አታዘናጉን የሚል አስተያየት የሰጠው ደግሞ አገሬ አገሬ ነው። ራስ ዳሸን በተባለ የፌስቡክ ስም የቀረበ አስተያየት ደግሞ ሁለቱ መንግስታት ዜጎችን የገደሉ ናቸው። አንዱ ሪዮታ አለምንና መደብን መሰረት አድርጎ፣ ሌላው ደግሞ የብሔር ልዩነትን መሰረት አድርጎ የሚል አስተያየት ሰጥቷል። የደርግና የኢህአዴግ አገዛዝን በማነጻጸር ነው። የኢትዮጵያ የቀድሞ ፕሬዚዳንት ኮሎኔል መንግስቱን ያወደሱ በርካቶች የመሆናቸውን ያህል በዘመነ ስልጣናቸው ለፈጸሙት ግፍ ሊጠየቁ ይገባል ያሉትም ብዙዎች ናቸው። ዴቪድ በትዊተር ገጹ ባቀረበው ጽሁፍ አምባገነኑ መንግስቱ ሚሊዮኖች በተራቡበት ወቅት በሺዎች የሚቆጠሩ ሰዎችን ገድሏል፣ በአፋጣኝ ወደ መጣበት መመለስ አለበት ሲል አስተያየት አስፍሯል። የመንግስቱ ዘመንን በአሁኑ ወቅት ኢትዮጵያ ውስጥ ካለው ግድያና ስርዓት ጋር በማያያዝም መንግስቱን ጀግና ሲሉ ያወደሱ በርካቶች ናቸው ባጭሩ መንጌ ማርን ሲል በፌስቡክ አስተያየት የሰጠው ደጀን ፍሳ ነው። አለም ማሞ በትዊተር ያቀረበው ጽሁፍ ደግሞ እንዲህ ይነበባል። መንግስቱ ፍትህ አደባባይ መቅረብ ካለበት ሄግ የሚገኘው ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ነው። ከሱ ባልተናነሰ ገዳይና ወንጀለኛ ለሆነው ህወሓት አሳልፎ መስጠት ተቀባይነት የሌለው መንግስትን ህጋዊ ማድረግ ብቻ ሳይሆን ለፍትህ የሚሰጠውንም ዋጋ ማራከስ ነው ብሏል። በኢትዮጵያ የተለያዩ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማትና ዩኒቨርሲቲዎች ውስጥ በተመሳሳይ ወቅት ተቃውሞና ግጭት የተስተዋለውም በዚሁ ሳምንት ነው። ከግጭት ተቃውሞዎቹ መካከል በምስራቅ ኢትዮጵያ ሀረርጌ ጨለንቆ ውስጥ የመንግስት ታጣቂዎች በከፈቱት ተኩስ ቢያንስ 15 ሰዎች መገደላቸው ተዘግቧል። በተለያዩ ዩኒቨርሲቲዎችም ግድያ መፈጸሙ ተገልጧል። በርካቶች የመንግስት ታጣቂዎች በጨለንቆ ነዋሪዎች ላይ የፈጸሙትን ግድያና ድብደባ እንዲሁም በዩኒቨርስቲዎች ለተፈጠረው የተማሪዎች ግድያ በማህበራዊ የመገናኛ አውታሮች ተቃውሞ ጽፈዋል። የዩናይትድ ስቴትስ ኤምባሲ በኢትዮጵያ ዩኒቨርሲቲዎችና ጨለንቆ ውስጥ ስለተከሰተው ግድያ በሰጠው መግለጫ መቸገሩን አሳውቋል። ኤምባሲው በድረገጹ መግለጫው እንዳስነበበው በጨለንቆ ከተማና በበርካታ ዩኒቨርሲቲዎች ውስጥ ግድያና የመቁሰል አደጋ ባስከትለው ግጭት ዘገባዎች አዝነናል፣ ተቸግረናልም ብሏል። መንግስት ለአጠቃላይ ኢትዮጵያውያን ደህንነት ዋስትና እንዲሰጥ፣ በግጭቱ እጃቸው ያለበትም ተጠያቂ እንዲሆኑ አሳስቧል። የሚደነቅ ያለውን የኢትዮጵያውያን የእርስ በርስ የመከባበር የረዥም ዘመን ባህልንም አበረታቷል። ቀደም ሲል የዩናይትድ ስቴትስ የአፍሪቃ ጉዳይ ረዳት ውጭ ጉዳይ ሚኒስትር የነበሩት ሄርማን ኮሄንም ወደ ለየለት ትርምስ እንዳይገባ ስጋታቸውን በትዊተር ገጻቸው ገልጧል። እንዲህ ሲሉ የኢትዮጵያ ህወሀት መሪዎች ሕግና ስርዓት ሙሉ ለሙሉ ከመፍረሱ በፊት አዲስ ዲሞክራሲያዊ ሂደት እንዲወለድ የሚያደርገውን ሁሉን አቀፍ ጉባኤ እንዲያካሂዱ የዩናይትድ ስቴትስ መንግስት ያቀረበላቸውን ጥያቄ የምር ቢያጤኑት ይበጃቸዋል ብሏል። አባባሉን በሁለት ቢላ እንደ መብላት የቆጠሩት በርካቶች ናቸው። ጋዜጠኛ አርጋው አሽኔ ስለ ሄርማን ኮህ ማንነት ሲያብራራ ሄርማን ኮህን የኢትዮጵያ ገዢ ፓርቲ በሽግግር ሂደት ላይ እንዲወያይ መክሯል ሲል በትዊተር ጽፏል። አርጋው ቀጠል አድርጎም ጥሩ ምክር ግን ችግሩ ያለው ኮህን በአሁኑ ወቅት የኤርትራ ተከፋይ አማካሪ መሆናቸው ላይ ነው። በዚያ ላይ በ1991 ድርድር ወቅት የኢትዮጵያን ሕዝብ ክድዋል ሲል ጽሑፉን አጠቃሏል። ዳንኤል ደብሊው ደግሞ ለሄርማን ኮህን የትዊተር ጽሑፍ ትዊተር ላይ በሰጠው ምላሽ በ1990 91 በጎርጎሮሳዊው መሆኑ ነው የዩናይትድ ስቴትስ መንግስት ማደራደር ዛሬ ያለንበት ጋር አድርሶናል ብሏል። አያይዞም ከማንም በላይ ያን እርሶ ያውቃሉ። ሄርማን ኮንን ማለቱ ነው። ዩናይትድ ስቴትስ የምትጨነቀው ኢትዮጵያ ስላላት የመሬት መጠን ነው። ስለ ኢትዮጵያውያን ፈጽሞ ደንታ የላትም ሲል ጽሑፉን ቋጭቷል። ግጭቶችን ተከትሎ የማኅበራዊ መገናኛ አውታሮች በዙራዙር ካልሆነ በስተቀር አገልግሎት መስጠት ማቆማቸውን በዛው በማኅበራዊ የመገናኛ አውታሮች ተጽፎ ተነቧል። ቄሮ ዴካሜ ምንም የመንግስት ወግ የላቸው አሁንም አስተሳሰባቸው እዛው ደደቢት ብርሃን እንደነበረ ነው ብሏል። ሚካኤል ወንቦጋለ ደግሞ እውነት ነው መፍትሄ ተብሎ የተወሰደ እርምጃ መሆኑ ነው ሲል እርምጃውን አጠይቋል። መዝጊያ በማጥበቅ ስልጣን ላይ መቆየት አይቻልም፣ ወያኔ ኮኔክሽን አጥፍቶብናል ሲል አስተያየት የሰጠው የኢትዮጵያ ልጅ በላይ ነው። በዛው በፌስቡክ ላይ ተዘጋ መባሉን የደገፉም አልታጡም። ዘባጭ ነይኮይ በሚል የፌስቡክ ስም የተሰጠ አስተያየት እንዲህ ይነበባል። ባጭሩ እሰይ፣ ምንም ችግር የለም። ውሸት ነው ያለው ደግሞ ክንፉ ገብሬ ነው። እረ ይሰራል እንዴ ዋሻችሁ? ሲል ሰራ መባሉ ሐሰት መሆኑን ገልጧል። አረ እነዚህ ሰዎች ሬዲዮኑንም እንዳይዘጉት ምንቀረ መሰላችሁ? በዋትሳፕ ከኢትዮጵያ የደረሰ መልእክት ነው። ፌስቡክና የመሳሰሉት የሁከት መሳሪያዎች በኢትዮጵያ ምድር ለዘላለም ይዘጉ። እነሱ ካልተዘጉ ሰላም የለንም። መንግስት አሁን ነው ጥሩ ስራ የሰራ። በዚህ እንዲቀጥል ጫና ማሳደር አለብን። በፌስቡክ ሀገራችን መፍረስ የለባትም የሚል አስተያየትም ከዛው ከኢትዮጵያ በፌስቡክ ደርሶናል። መንግስት ሀገር ውስጥ ችግር ሲኖር ኔትወርክ መዝጋቱ አሁን አልተጀመረ ይህም በዋትሳፕ ከኢትዮጵያ የደረሰ መልእክት ነው። አድማጮች ሶስት ርዕሰ ጉዳዮች ላይ ያጠነጠነው የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዙ ይደመደማል። ማንተጋፍቶ ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።